ከኤስቤስ አማርኛ ጋር ነት ከኤስቤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። የእርሶ ማህበረሰብ፣ የእርሶ ውይይት በኤስቤስ አማርኛ በምዕራቡ ዓለም ተኛ ስፍራ የሚሰጠውን የፈረንጆቹን የገና በዓል ወይም ደግሞ ክርስማስን ለምታከብሩ ኢትዮጵያውያንና አውስትራሊያውያን ሁሉ እንኳን ለገና በዓል አደረሳችሁ እንላለን። ልናጠናቅቀው የተቃረብነው የ2020 ዓ ም በዓለማችን በ100 ዓመት ጊዜያት ውስጥ ሊከሰቱ በሚችሉና ሁሉንም አዳራሽ በሆኑ የተፈጥሮም ሆነ ሰው ሰራሽ አደጋዎች ክፉኛ የተጎዳችበት አመት ነው። ምንም እንኳን አደጋው ከፍተኛ ቢሆንም አለማ ችን የደረሰችበት የስልጣኔና የቴክኖሎጂ እምርታ የጉዳቱን መጠን ከዚህ ቀደም እንደነበሩት እንዳይሆን ረድቷል። ይሁንና አኗኗራችን፣ የበዓል አከባበራችን፣ የዕለት ተዕለት ህይወታችንን ጨምሮ ሙሉ ለሙሉ እንደገና እንድንቃኝና አዲስ አካሄድንም እንድንከተል ግድ ብሎናል። 2020 ዓ ም በምዕራቡ ዓለምም ከፍተኛ ስፍራ የሚሰጠው የፈረንጆቹ የገና በዓል ወይም ክርስማስ በብዙ ቦታዎች እንደ ቀድሞ በነጻነት ሰዎች ተሰባስበው የሚያከብሩት ሳይሆን መንግስቶቻቸው በወሰኑላቸው የመሰባሰብ ቁጥር መጠን ብቻ ተወስነው እያከበሩት ይገኛሉ። በአውስትራሊያም የሚኖሩ ኢትዮጵያውያን አውስትራሊያውያን እንዲሁ የዚሁ አካል እንደመሆናቸው መጠን የዘንድሮውን የፈረንጆቹን ገና እንዴት እያከበራችሁት ነው? የፈረንጆቹስ የገና በዓል ለኢትዮጵያውያን አውስትራሊያውያን ያለው የበዓል ስሜት ምንድን ነው? በምዕራቡ ዓለም ከበዓሉ ጋር ተያይዘው የሚሰጡት የስጦታ አይነቶች ከሃይማኖታዊና ባህላዊ አንድምታ አንጻር ሲታይ በእነሱ ሕይወት ውስጥስ ምን ማለት ነው በሚለው ዙሪያ ተወያይተናል። የዘንድሮውም የፈረንጆቹ የገና በዓል እንግዶቻችን ወይዘሮ መሰረት አሰፋ ከሲድኒ፣ ወይዘሮ ፀሐይ ወጋየሁ እንዲሁም ከሲድኒ ወይዘሮ ህይወት በቀለ ከብሪዝበን፣ ወይዘሮ የኒነሽ ብርሃኔ ገብሬ ከአደላይድ እንዲሁም ወይዘሮ ሀና ታደሰ ከሜልበርን ናቸው። አብራችሁን እንድትቆዩ የአክብሮት ግብሻችን ነው። በቅድሚያ ሁላችሁንም ለቃለመጠይቃችን ወይም ደግሞ ልምዳችሁን ለማካፈል ስለቀረባችሁ እናመሰግናለን። እሺ፣ በቅድሚያ ወደ ሲድኒ እንሄድና ወይዘሮ መሰረት አስፋ፣ የሲድኒ ነዋሪ ኖድ የገናን በዓል የፈረንጆቹን የገናን በዓል እንዴት ነው የሚያከብሩት? ኢትዮጵያውያን ሁለት በዓል አለን እንግዲህ፣ ውጭ ሀገር ስንኖር የእኛንም በዓል በኋላ ላይ እናከብራለን። በቅድሚያ ግን የፈረንጆቹን ነው የምናከብሩና ለእርስዎ የገና በዓል ማለት የፈረንጆቹ ምን ማለት ነው? እንዴት ነው የሚያከብሩት? አስቀድሜ ይህንን እድል ስለተሰጠኝ በጣም እጅግ አድርጌ አመሰግናለሁ። እንኳን ለገና በዓል አብሮ አደረሰን እያልኩኝ እኔ እንግዲህ ሁለቱንም ነው ማከብረው። ዛሬ የፈረንጆቹን አከብራለሁ ባለቤቴም ከጣሊያን ስለሆነ ሁለቱንም ፐርፌክትሊ ነው ማከብረው። ዛሬ የምናከብርበት ምክንያት ዋናው ለእኛ ቤተሰብ ሉቃስ ሁለት ላይ መጽሐፍ ቅዱስ ላይ አስራ አንድ ላይ እንደሚለው ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና ይላል እና ይህንን የተወለደልንን ኢየሱስ መድኃኒት የሆነውን ኢየሱስ ዋና የባዕሉ ኮር እንደሆነ አድርገን ወስደን የምናደርገውን ነገር ሁሉ ከዚህ ጋር በተገናኘ ነው የምናደርገው። ለእኔ ከባዕሉ ሁሉ ለየት ያለው ባዕል ኢትዮጵያም ከልጅነት ጀምሬ ገና ነው እና ገና ለእኔ በጣም ትልቅ ባዕሌ ነው። ብዙ ጊዜ የምናሳልፈው የነበረው እኔም ባለቤትም ልጆቼም ሁለቱንም በዓል እናከብራለን። ቀኖቹም ስለሚለያዩ መጀመሪያ ጣሊያን ሄደን ጣሊያን አክብረን ከዛ ደግሞ ኢትዮጵያ ሄደን ኢትዮጵያ አንድ ላይ ከቤተሰቦቻችን ጋር ነበር የምናከብረው። አሁን ግን ባለው በኮቪድ ምክንያት ያ እድል የለም። ነገር ግን እንደዚህ ቢሆን ለበጎ ሆኗል ብዬ አስባለሁ፣ ምክንያቱም እዚህ አብሮን የሚኖረውን ኅብረተሰብ ፍቅርና እንክብካቤ መካፈልና ማየት አስችሎናል። በዚህ ምክንያት መላውን የዓለም ሕዝብ እንዲሁም ኢትዮጵያውያንን መልካም የገና የፈረንጆች በዓልን ቢሆን የምናከብረው ስለሆነ ይሁንላችሁ እያልኩ ምኞቴን እገልጻለሁኝ። እኛም በዓሉን ማክበር የጀመርነው ከትናንትና ከኢል ጀምረን ነው። የመጀመሪያውንም በዓል ያከበርነው እራት አብረን፣ አንድ ሳምንት ከሆናት አራስ ጋር እሷን ጋብዘናት ቤታችን ከልጆቿ ጋር ከባለቤቷ ጋር አብረን በጣም ቆንጆ ጊዜ አሳልፈናል። ትናንትና ከሲድኒ ሳንወጣ ሲድኒ ወይዘሮ ፀሐይ ወጋየሁም የገና በዓልን እንዴት ነው የሚያከብሩት? ለእርሶስ የገና በዓል ማለት ምን ማለት ነው? ሁለት በዓል ነው ኢትዮጵያውያኖች የሚያከብሩት እና እንዴት ነው እርሶስ የሚያከብሩት? ይህንን እድል ስለሰጣችሁኝ እጅግ አድርጌ ያመሰግናለሁ። በመጀመሪያ የፈረንጆች የገና በዓል ተባለ እንጂ ያው የሁላችንም ነው የካላንደር ልዩነት ነው እንጂ ያለው የጌታ በዓል ነው። የጌታ ልደት ነው። ዛሬም ለእኛም በጃንዋሪ ሰቨን የጌታ ልደት ነው። እና በጣም ደስ በሚል ሁኔታ ነው የምናሳልፈው። እህቴ መሰረትም እንዳለችው እውነቷን ነው። እኛም ተሰባስበን እኔ አክቹዋሊ ከትናንትና ማታ ጀምሬ የባለቤቴ እህት ቤት ነው ተሰብስበን ያለ ነው። አጋጣሚ የሆኑ የእሷ ልጅ አውስትራሊያዊ ነች፣ ሚስቱ የተለየ ነው። እሷ እዚህ ቤት ከመጣች ጊዜ ጀምሮ ነው። ለነገሩ አዳር የጀመር ነው። አንድ ላይ ተሰብስበን እራት አዘጋጅተው ቁጭ ብለን ነው የምናድረው። ኦልሞስት ቶክሎክ ነው ምንተኛ ማታ። በጣም ደስ በሚል ሁኔታ ነው የምናሳልፈው። እግዚአብሔር ይህንንም እድል ስለሰጠን እናመሰግነዋለን። የእሱ መወለድ የሁላችንም ነው እና ለእኛ ብሎ ነው ክርስቶስ ተወልዶ ያዳነን። እጅግ ደስ በሚል ሁኔታ ነው እያከበርን ያለ ነው። እንደሚታወቀው እንግዲህ በዓላት ሁል ጊዜ የደስታ ስሜትን ነው ፈጥረው የሚያልፉት። አብሮ መብላት መጠጣቱ፣ ተጠፋፍቶ የቆዩ ቤተሰቦች መገናኘታቸው በራሱ በክርስማስ ጊዜ ይደረግ ነገር ነው እና ለብዙዎች ደስ የሚል ስሜት ነው የሚፈጥረው። እስቲ ደግሞ ወደ ብሪዝበን እንሂድ እና ወይዘሮ ህይወት በቀለ በብሪዝበን እርሶስ እንዴት ነው የሚያከብሩት? የእርሶ ቤት አከባበር ምን ይመስላል? ሰላማችን ወገኖች በሙሉ ህይወት እባላለሁ ከብሪዝበን። እንግዲህ በዚህ ዓመት እዚህ በብሪዝበን ነፋስ ሻማ የሆነ ጥሩ የአየር ጽባይ ነው ያለው። ሌላ ጊዜ ሞ ያ እንደታወቀው ብሪዝበን። እኛም ዛሬ ከቤተሰቦቻችን ከጓደኞቻችን ጋር ይህን የገናን በዓል በማክበር ላይ እንገኛለን። የምሳ ሰዓት ላይ ባርኪዩ ነው የምናደርገው። በዚህ በዌስተርን አለም ላይ ገና በዓል ኮመርሻላይዝድ ቢሆንም የበዓሉ ዋነኛ ዓላማ ወይም ምክንያት ግን የጌታችን የመድኃኒታችን የኢየሱስ ክርስቶስ ከድንግል ማርያም የተወለደበት ዕለት መታሰቢያ በመሆኑ እኛ ደግሞ ይህንን በማወቅ የዚህ መልካም ስጦታ ሰጪ የሆነውን እግዚአብሔርን እያመሰግን የምንውልበት ቀን ይሆናል ማለት ነው። ይሄ ለእኛ ቤተሰብ ትልቁ አላማ ይሄ ነው። አብሮ ከመብላቱም ከመጠጣቱም ባለፈ ማለት ነው። ስለዚህ ለእኛ ቤተሰብ ያለው ትርጉም ይሄንን ይመስላል። ይህንን እድል የሰጡኝን የኤስቤስ ኢትዮጵያ ሬዲዮ ጣቢያ አዘጋጆችን ማርቻን፣ በተለይ ከእሷ ጋር ነው የተገናኘሁት በጣም አመሰግናለሁ። መልካም ገና በዓል ለሁላችሁም እመኛለሁ። የሰላም የደስታ ሴፍ ሆሊዴይ ስላለው ተባረኩልኝ። በዓል የሁሉም ቢሆንም በተለይ ሴቶች በዓልን በዓል በማስመሰል በማድመቅ ከምግብ ማዘጋጀቱ ከቤት ማሳመሩ ጀምሮ አብዛኛውን ድርሻ የሚወጡት ሴቶች ናቸው። ምንም እንኳን ወንዶችም ትልቅ አስተዋጽኦ ቢኖራቸው ማለት ነው እና ከሴቶች ጋር ነው የገና በዓልን እያከበርን ያለነው የፈረንጆቹን ገና ማለት ነው። ወደ አደላይድ እንሂድና ወይዘሮ የኔነሽ ብርሃኔ እንዴት ነው? ዋናና በዓል የሚያከብሩት ምን የተለየ ነገር ያደርጋሉ? በተለይ ለምሳሌ አሁን የአበሻ ገና በሚከበርበት ጊዜ ኢትዮጵያውያን ገና ሲከበር አመጋገቡ ራሱ ለየት ያለ ነው። የሚሰራው ምግብ ዶሮ ይሰራል፣ ወይም በጉ ስጋ ወጡ ይሰራል። ወደ ፈረንጆቹ ስንሄድ ትንሽ ለየት ይላል። የምግቡም አይነትና ምን አይነት የተለየ ሁኔታ ነው የሚያከብሩት? እርሶስ? ወይዘሮ የኔነሽ ይህን እድል ስላገኘውኝ እግዚአብሔርን አመሰግናለሁ። ቤታ ይዞ ሲባርካችሁ ባለገናው በዓል አ ቦታ ሁላችሁ በኔ የገና በዓል ትንሽ ለየት ያለ ይመስለኛል። እኔ ፈረንጆቹ ምን ያበሻውንም ብዙም እንደዚህ በመብል በመጠጣት ምናም በማዘጋጀት ዝግጅቱ የለኝም። አንድ ነገር ያወቅኩት ነገር እና የገባኝ ነገር ቢኖር ምንድነው ድሮ እናደረግ ነበር። አሁን ግን ከገባኝ ነገር ብናገር ደስ ይለኛል። የጌታ ኢየሱስ ክርስቶስ መወለድ በመጀመሪያ በቤተ መንግስት ቢወለድ ኖሮ የት እናገኘው ነበር? ይህንን ደስታ ላለሁኝ ለእረኞች የተገለጠ የምስራችን የሰሙበት ቀን ነው። ለሌላው ደግሞ ለሄሮድስ ደግሞ ድንጋጤና ስርዓት ነበር፣ ለደሃው ግን ደስታ ነበር። ስለዚህ ለደሃ ደስታ ሊሰጥ የመጣ ክርስቶስን ሳስብ ይህንን የተወለደውን ኢየሱስን ክሪስመስ የሚለውን ክርስቶስ ጥቅስ ያለበትን በየአመቱ በየአካባቢ በየሰፈር እየዞርኩ እሱን አዳርሳለሁ። የምሥራች ዜና መላክ ያበሰረውን ያንን በማብሰር አምናለሁኝ። የልጅ ልጆቼ ደግሞ ግማሽ ከፈረንጅ ከአውስትራሊያ ናቸው ግማሽ ጎን ናቸው። በእነሱ ትላንትና ስጦታቸውን ክርስቶስ እግዚአብሔር ልጁን ኢየሱስ ክርስቶስ የሰጠንን ቀን ብዬ ለልጆቹ ስጦታቸውን ትላንትና ሰጠኋቸው። Thank you, Thanks, Marta, for this opportunity. But, um, special time now, It's one of my favourite in the calendar christmas is a time for me to reflect and uh, and to reflect on the, the goodness of christ in my life for my family and my friends and the ultimate sacrifice jesus would make but also as I reflect to reflect on the sovereignty of Christ, I guess that's um, yeah, And so yeah, no matter where I know Christmas—the meaning and what it means to me. I think it's about i Melbourne, nor I I live in Sydney. So basically, and we go to Sydney and the holiday, It's about catching up with family, catching up with friends, and um, eating really good food and just spending time together. Um, I think this is one of the only times that you have a longer period of break. So and can um, just catch up with my friend Sidney Munorut? I think that's ሁለት ሺህ ሀያ በስራ ህይወት የምንበለው በመዝናናትም በዓል በማክበርም ሂደት ላይ በሁሉም ነገራችን ላይ በተለየ ሁኔታ እንድናደርግ ያደረገን ሁኔታ አለ። በተለየ የኮሮና ቫይረስ የገና በዓልም ላይ በተለያየ ሁኔታ ጥላውን ጥሎበታል። ቢሆንም ግን አሁንም ሰው በሚመቸው መልኩ እያከበረ ነው የሚገኘውና ከዚሁ ሳንወጣ ከክሪስማስ ጋር ወይም ደግሞ ከገና በዓል ጋር እንደ ባህል የተያዘው ነገር የስጦታ ጉዳይ ነው። ስጦታ ምንም እንኳን እንደ ባህል ቢያዝም መነሻው መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱስ እንደሚነግረን ኢየሱስ ክርስቶስ በተወለደ ጊዜ ሶስቱ ነገስታት ወይም ደግሞ ሰብአ ሰገል የሚባሉት ስጦታ ይዘውለት እንደሄዱ ለህፃኑ ይነገራል እና ያንን መሰረት በማድረግ የስጦታ ባህልም ይደረጋል ለክርስማስ ማለት ነው። ግን አሁን የሚነገሩት ነገሮች ምንድነው? በአብዛኛው የክርስማስ በዓል ከሃይማኖታዊ ገጽታው ባሻገር ንግድ ላይ ብቻ ትኩረት አድርጓል የሚሉ ወገኖች አሉ። ከሃይማኖት አንጻር ማለት ነው። በሌላው አንጻር ደግሞ ንግዱም ላይ ቢተኮር ምንም አይደለም። ኢኮኖሚውንም ይደግፋል። ኢኮኖሚው ሲያድግ፣ ህዝቡም ሲበለጽግ ደስተኛ ህይወት መኖር ይቻላል የሚሉ ነገሮች አሉና እናንተስ በስጦታ ላይ ያላችሁ ነገር ምንድን ነው? ወደ ወይዘሮ መሰረት ወደ ሲድኒ መለስ ስንበል እና ስጦታን ሲያስቡ እርስዎ ምንድን ነው የሚያደርጉት? ስለ ስጦታ ካል በመጀመሪያ ያልባልሽ አንዱ ላይ ብመልስልሽ ትሬድ መሆኑ ፕሮብሌም አለው ተብሎ ቢታይም ስጦታው ማርኬቱን ስለሆነ እንትን የሚለው ግን ማርኬቱ ላይ ምናልባት ከባዕሉ ጋር የተገናኘ ከክርስቶስ መወለድ ጋር የተገናኘ እቃዎቹ ላይ የሚጻፈው ነገር፣ የሚሸጡት እቃዎች አይነቶች ያንን የሚያንጸባርቁ ቢሆን መልካም ነበር። እንደዛ ስላልሆነ ግን እኛ እንደ ክርስቲያን መቼ ምን ፐርሰናል የማደርገው ስጦታ መስጠት በጣም እወዳለሁ። ከሚሰጠኝ ይልቅ መስጠትን እወዳለሁ። ሳትስፋክሽንም ትልቅ ነው። እንደ ክርስቲያን ግን ፈልጌ ጽሁፉ ከዛ ጋር ሌት የሚያደርግ ነገር ወይም የምሰጠው ዕቃ ሰውዬው ዋጋው ትልቅነቱ ሳይሆን፣ ለዛ ሰው ይጠቀምበታል ብዬ የሚለውን ነገር ሳልጨናነቅ አቅም የሚችለውን ነገር በማዘጋጀት እሰጣለሁ። ደስ ይለኛል በዛ እና አንዱም ኤክስፒሪየንስ ትናንትና ልጆቼ ከጎረቤታችን ፖሊስ ውስጥ ያሉት but i'm not just i just walk in to our house and say happy christmas they just chocolate the the just put the they were so excited so it has a really a big impact in my life ሊሰጥሽም ሆነ ስሰጪ ስሰጪ ግን ሞራል አለው ብዬ አስባለሁ። እና እኔም ለብዙ ልጆች ስፔሻሊ ለህፃናት ልጆች መስጠት በጣም ደስ ይለኛል። እንደዛ በማዘጋጀት ዛብ ስራ አስቀምጠን እንሰጣለን። ግን እንደተባለው ያ ትሬዱ ያመጣውን ነገር ሳይሆን ከክርስቶስ የወሰድነውን ነገር የተሰጠ ስጦታ መስጠት ከሱ የወሰድነው ባህል ነው እና ሜይ ቢ ለክርስመስ ብቻ ባይደረግ ሁሌ ቢደረግ ብዬ አስባለሁ። እኛ ስጦታ በመስጠትም በመቀበልም እናምናለን። ልጅ ፈልጋለን ብዙ ጊዜ በመስጠት የሚገኘው ደስታ ሁልጊዜም ከተቀባይነት የበለጠ ያስደስታል ይባላል። መቀበልም ራሱ ሰው ሲሰጥ ደግሞ አንድ ነገር አሳምሮ ሸፋፍኖ ስጦታ ብሎ ሲሰጥ ደግሞ እሱም ደስ የሚል ስሜት ይሰጣል። ቀደም ሲል ወይዘሮ መሰረት እንደገለጹት ማለት ነው። ወይዘሮ ጸሐይ እርሶስ በስጦታ ላይ ያሉት ነገር ምንድን ነው? አመሰግናለሁ ለእኔ በጣም ደስ ነው የሚሰጥ። በእውነት ለመናገር ከክርስቶስ ጋር የተያያዘ ነው ስጦታ መሰጣጣቱ። በዚህ ላይ ደግሞ ልጆቻችንም እዚህ ሀገር ነው የተወለዱት። እዚህ ሀገር የተወለዱት ልጆች ለነሱ ትልቅ ነገር ነው የክሪስማስ በዓል። ለጓደኞቻቸው ሁሉ ነው የሚያሳዩት። ይሄ ተሰጠኝ፣ ይሄ ተሰጠኝ። ገና ክሪስማስ ከመድረሱ በፊት የሚያስቡት የክሪስማስ ፕሬዘንቱን ነው እና እኛም ሳናስበው ይሄ መቼም ኢትዮጵያ ሆነን የለም። እኔ ኢትዮጵያ ሆኜ አላውቀውም፣ ይሄን ስጦታውን አላውቀውም። በዓሉን ነው እንጂ የማውቀው። እዚህ ሀገር ከመጣሁ በኋላ ነው የስጦታውን ያወቅኩት ማለት ነው። እና እጅግ በጣም ነው ደስ የሚለው። እኔ ራሴ የምጠብቀው ነው። እኔም ስሰጥ በጣም ደስ ብሎኝ ነው የምሰጠው። ስቀበልም በጣም ደስ ብሎኝ ነው የምቀበለው። ስጦታው በዛም ማነሰም መሰጠቱ ነው እጅግ በጣም የሚያስደስትሽ። እና ይሄ ከዚህ ሀገር ባህሉ አንዱ ነው እና በጣም ደስ ይላል። በኢኮኖሚም ለተባለው ደግሞ እውነት ነው፣ ለኢኮኖሚም ቢሆን ሀገራችንን ነው የምናግዘው። ይሄ ሁለተኛ ሀገራችን ነው፣ ትልቁ ባህላቸውም ሃይማኖታቸውም ነው እና ለዚህ ለትልቁ ሃይማኖት ክብር ሰጥተው ቢያምኑበትም ባያምኑበትም ግን ያው ክሪስማስ ብለው ትልቁ በዓላቸው ነው፣ እዚህ ሀገር ትልቁ በዓላቸው ነው እና የእነሱንም በዓል በአንድ ሳይድ ሬስፔክት ማድረግ ነው። እኛም ደስ ብሎንም ነው የምናሳልፈው። በተለይ በተለይ ለእኔ በጣም በጣም ትልቅ ቦታ አለው ይሄ ክሪስማስ ትልቅ ቦታ አለው። ትልቅ ሌላ ላይፍ ስለሰጠኝ እግዚአብሔርን እጅግ አድርጌ አመሰግነዋለሁ። እና ትልቅ በዓል ነው ለእኔ ማለት ነው። የፈረንጆቹ የገና በዓል የሚከበርበት ጊዜ የአዲስ አመት መባቻ ነው። ወደ አዲስ አመት የሚካሄድበትም ጊዜ ነው። ክርስማስ አክብሮ ሌላ ደግሞ የአዲስ አመት ስሜት እንደሚመጣ በብዙዎች ህይወት ውስጥ አለና ይሄ የስጦታ ሁኔታ ቀጣይ ነው እስከ አዲስ አመትም ድረስ ነው። ና እስቲ ደግሞ ወደ ብሪዝበን መለስ ስንበል፣ ና ወይዘሮ ህይወት እርሶስ በዚህ በስጦታ ዙሪያ ላይ ያለው እይታ ምን ይመስላል? ሲሰጡም ሲቀበሉም የሚሰጠው ስሜት ምን ይመስላል? እኛ ነው መቼስ ከኢትዮጵያ ስንመጣ ይሄ ልምዶ የለንም። ተሰብስቦ መብላት ሀገራችን የተለመደው ያን እንጂ ስጦታ መሰጣጣት ልምድ የለንም። እዚህ ከመጣለው ብዙ አመት ስለኖርን ያው ሀገራችን ስለሆነ ልጆቹን ደግሞ እዚህ ተወልደው ስላለው የእነሱ ካልተር ያ ልጆቹን አይነት ስለሆነ እኛም ያ ወደዛ እየገባ ስለሆነ ጥሩ ነው ላለው፣ ጉዳት የለውም። ስጦታ መስጠት ነው ጉዳት አለው ግን ትልቁ ነገር መንገድ እዚህ አለም ላይ በቃ መንፈሳዊ ትክክለኛ የክሪስማስ ትርጉም ጠፍቶ ኮሜርሻላይዝድ ሆኗል። እና ብዙ ሰዎች ምን እንደሆነ ነው ተብለው ቢጠየቁ ክሪስማስ ምን ማለት እንደሆነ ግን ያው እውቀቱ ካለና ዋናውን አላማ ነው የተሰጠነ ስጦታ እየሱ ነው ተሰጠ ህይወት ነው የተሰጠ ከዘላለሞት ያል ነው ይሄንን አውቀት ስጦታ ብንሰራ ልጆቻችን ማስላደጉ እኛን ለማመስ ደስ ይላል። ጉዳት የለውም ባይነኝ ሃይማኖታዊ ገጽታውን ይዞ ስጦታው ቢቀጥል መልካም እንደሆነ ነው እየገለጹልን ያሉት ወይዘሮ ህይወት። ወደ አድላይድ ነው የምንመለሰው። ወይዘሮ የኔነሽ እርሶስ በዚህ በስጦታ ላይ ያሉት ነገር ምንድን ነው? ያው እንደሚታወቀው በሀገራችን በዓላትን ስናከብር እንደዚህ እንደዚህ አይነቱ ባይሆንም አገር ቤትም ቢሆን ስጦታዎች ይደረጋሉ። በእርሶስ ህይወት ውስጥ ስጦታ ምን ቦታ አለው? እኔ ስጦታን እንግዲህ ሳስብ እርሶስ የተሰጠለኛ የተሰጠንን ቀን አስብና የዛ የደስታ የምላሽ ማድረጎ ይህን ቀን የማስብበት ወደ አገር ቤት አሉ በአመት በአመት ጊዜ ክሪስማስን ሳስብ ወደዛ ልካለው ደቦች ምንም ነገር የሌላቸው ለህፃናቶች ልብስ ገዝተው እንዲሰጡልን፣ ለእናቶች ነጠላ ገዝተው እንዲሰጡ እንደዛ በማለት አስራለኝ። እዚህም አገር ላሉት ደግሞ ባለውበት አገር በአውስትራሊያ ምድር ደግሞ ሆምለሶች አሉ ግሮሰሪ ምናምን ተገዝቶ ይሁን ክሪስማስን ቀን ሲያስቡ ማድረግ የማይችሉትን ሰዎች ከምችላት ኖሮኝ ሳይሆን ካለችኝ ነገር በመካፈል ያንን ግሮሰሪ ምናምን አድርጎ ሰዎችን በማስተባበር ቤተክርስቲያንን በማስተባበር ግሮሰሪ ነገር ተሽተን እንሰጣለን። ከዛ ክርስቶስን የሚስራሽ ቃል የያዘውን ደግሞ በየአካባቢያችን ወስደን በመስጠት ነው። ለእኔ ስጦታዬ ብዬ ማምኑ ያለው ለህፃናት፣ ለልጅ ልጆቼ ናቸው የልጅ ልጆቼ አሉ ለእነሱ ከረሜላ በደላሴ ቋጥሬ ቋጥሬ መሪ ክርስቶስ ብዬ ሳንቲም ውስጥ ከትኬላቸው በዚህ መልኩ ነው የማሳልፈው፣ ክርስትመስ ለእኔ ሲገባኝ። ምክንያቱም ኢየሱስ ክርስቶስ የተገለጠው ለእረኞች ነው፣ ምንም ነገር ላይ ለሌላቸው፣ ምንም ተስፋ ለሌላቸው፣ ከፍቶ መጠበቅ ሌላ ምንም ተስፋ ለሌላቸው የምስራት ድምጽ ይመጣላቸው ለነዛ ነው። ስለዚህ ምንም ለሌላቸው የምስራች ነገር ማድረስ፣ ደስታ ማድረስ በማድረግ አምናለሁ። እኔ ስጦታ በተለያየ ነገር ነው የሚገለጸው፣ አንድም ቤተሰብ ውስጥ ላሉት፣ አንድም ደግሞ ላጡት፣ ለነጡት እኔ ያለኝ የላቸውም ተብሎ ለሚባሉ የህብረተሰብ ክፍሎችም ማካፈል እንደዚሁ ስጦታ ነው እና ይህንኑ ነው ወይዘሮ የኔነሽ የጠቀሱት። ሜልበርን እንመለስ። ሀና፣ ስጦታ ምን ማለት ነው በአንቺ ህይወት ውስጥ? ብዙ ጊዜ የሚሰጡ ሰዎች ከሚቀበሉ ይበልጥ ደስታቸው የበዛ ነው I think sitslam. I think started to hear like suggestion metachina more focus was on the religious aspect, you know, considering Christ as Isaac. So wuzum hunum like you know, we don't Share and give gifts. We mostly focus on spending time together, and yes, we don't do that, but maybe that will change in the future. Uh, <laughs> we try and focus on what it means to us and try and bring it back to Christ. But I think there's no problem like giving gifts and and receiving gifts. I think it's but um, um, but um, I think bezala buzul focus Ahon What we do is we, you know, we send money to our loved ones in Ethiopia and make sure and and I think that's what we focus on now. But you know, you just don't know. Maybe these things can change. And I think it's nice to give and receive. ምንም እንኳን የዘንድሮው የ2020 የክርስትማስ ወይም ደግሞ የፈረንጆቹ የገና በአል በኮሮና ቫይረስ ምክንያት ጥላ ቢጥልበትም በተለያየ ስፍራ ያሉት የገና በዓል እንግዶቻችን ያረጋገጡልን ነገር ምንድን ነው አሁንም በአሉን በደስታ ከቤተሰቦቻቸው ጋር የሚያደርጉትን ነገር እያደረጉ እያከበሩ እንደሆነ ነው የገለጹልን በገና በአል እንግዶቻችን ስለሆናችሁ እጅግ በጣም ነው የምናመሰግነው ወይዘሮ መሰረት አሰፋ ከሲድኒ ወይዘሮ ፀሐይ ወጋየው እንዲሁ ከሲድኒ ወይዘሮ ህይወት በቀለ ከብሪስበን ወይዘሮ የኔነሽ ብርሃኔ ገብሬ ከአድላይድ፣ እንዲሁም ወይዘሮ ሀና ታደሰ ከሜልበርን እጅግ በጣም ነው የምናመሰግነው። መልካም የገና በዓል እንዲሁም አዲሱ ዓመት የሰላም እንዲሆንላችሁ ምኞታችን ነው። ከኤስቢኤስ የአማርኛ ቋንቋ ዝግጅት ክፍል እግዚአብሔር ይስጠለን። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር።